የአሜሪካ ድምጽ ነው በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ ወደ እናንተ የሚደርሰው የዛሬ ሐሙስ ኅዳር 27 2016 ዓ ም ዝግጅታችን ጀመረ።

በረሃብ 111 ሰዎች እንደ ሞት የተገለጸበት የአጽቢ ወረዳ ነዋሪዎች አስቸኳይ እርዳታ እንዲደርሳቸው ተማጸኑ። ይደገም ክረምትማ ይመለስ ታይክጸው የሉ ያለፈው ክረምት አይደገም አይመለስ። የዘንድሮ ነገርማ ምኑን ይወራል። ትንሽ ዝናብ ቢዘንብና ቢበቅል እንኳ ደህና ነበረ። የሚበላ ነገር የለም። የረሃብ ነገር ከባድ ነው። በዚሁ ከቀጠል ከመሞት አንተርፍም።

ቀደም ሲል የሰማችኋቸው በትግራይ ምስራቃዊ ዞን አጽቢ ወረዳ ደራ በተባለ ቀበሌ የሚኖሩት ወይዘሮ ጻድቃን አጽባን ናቸው። ሙሉ ዘገባው በአብይ ርስታ እናስደምጣችኋለን። በተጨማሪም በአስቸኳይ አዋጁ የአዋሽ አርባ ታሳሪዎች ደህንነት እንደሚያሳስባቸው ቤተሰቦቻቸውና ጠበቃቸው ገለጹ የሚሉትን እና ከፍልሰት ተመላሽ ወጣት ኢትዮጵያውያን የጉዞ ሰቆቃቸውን የሚያጋሩበትን ዘገባም ይዘናል። ሰላም ጤና ይስጥልኝ። እንደምናመሻችሁ ተመልካቾቻችንና አድማጮቻችን እስከ ምሽቱ አራት ሰዓት ድረስ እያስተናግድኳቸው አብሬያችሁን ማመሸው አስማሙ አየነው ነኝ።

ከዚሁ ለዓለም ዜና ደግሞ እንግዶ ወልዴ አብሮኛለ። ብራን አይሉ ስርጭቱን ከስቱዲዮ ታቀናብርናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ቆዩም። አሁን ለሰዓቱ ዋና ዋና ዜናዎች እንግዶ ወልዴ ይጠብቃቸዋል።

በድጋሚ እንደምን አመሻችሁ። ፑንትላንድ የአንድ ሰው አንድ ድምፅ ሐሳቧን ቀየረች፣ ፑቲን ለአምስተኛ ጊዜ የሥልጣን ዘመን እንደሚወዳደሩ መጠበቁ እንዲሁም የእስራኤልና ሐማስ ጦርነት ተፋፍሞ ቀጥሏል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በሶማሊያ የምትገኘው ራስ ገዟ ፑንትላንድ በሚቀጥለው ዓመት በምታካሄደው ምርጫ አንድ ሰው አንድ ድምፅ የሚለውን ዓለም አቀፍ አሰራር ለመከተል አቅዳ የነበረ ቢሆንም

እቅዱን በመተው ውስብስብ ነው የሚባለውን እና በጎሳ ላይ የተመሰረተውን ምርጫ ለማካሄድ እንደወሰነች የኤኤፍፒ ዘገባ አመልክቷል። ባለፈው ግንቦት ባካሄደችው የአካባቢ ምክር ቤት ምርጫ አንድ ሰው አንድ ድምፅ የሚለውን የምርጫ መርህ ከ50 ዓመታት በኋላ ተግባራዊ በማድረጓ ዓለም አቀፍ አድናቆት ተችሯት ነበር። ተቃዋሚ ፖለቲከኞች ግን የፑንትላንዱ ፕሬዚደንት ሳኢድ አብዱላሂ ደኒ የምርጫ ሂደቱን ለራሳቸው መጠቀሚያ አድርገዋል፣ እንዲሁም በመጪው ጥር የሚያበቃውን የሥልጣን ዘመናቸውን ለማራዘም ህገመንግስቱን

ለማራዘም ሞክረዋል የሚል ውንጀላ አሰምተዋል። ፕሬዚዳንት ደኒ ትናንት ማምሻውን እንዳስታወቁት የፓርላማ ምርጫው በመጪው ታህሳስ 29 የሚካሄድ ሲሆን የጎሳ ተወካዮች 66 የፓርላማ አባላትን ይመርጣሉ። ወደዚህ አማራጭ በመግባቴ አዝናለሁ ብለዋል ፕሬዚደንቱ ምክንያቱን ሳያብራሩ

ተቃዋሚ ፖለቲከኞች ውሳኔውን በመልካም ተቀብለዋል። ውሳኔው በፓርላማው መጽደቅ ይኖርበታል። የፑንትላንድ ጎረቤት በሆነችውና በእንደ አውሮፓውያን አቆጣጠር 1991 የራሷን ነፃነት ባወጀችው ሶማሌላንድ ቀጥተኛ ምርጫ የተካሄደ ቢሆንም ዓለም አቀፍ እውቅና ግን ሳይቸራት ቀርቷል። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ጎሳን መሰረት ያደረገውንና ውስብስብ ነው የሚባለውን የምርጫ ሂደት በመጪው የፈረንጆች ዓመት ለመተው አቅደዋል ተብሏል።

በሂዝቦላ የተፈጸመ የሮኬት ጥቃትን ተከትሎ በእስራኤልና በሌባኖስ ድንበር ላይ ከባድ ፍንዳታ ተሰምቷል። በሁለቱ አገራት ድንበር ላይ የሚገኘው አስፈሪ ተራራማ አካባቢ በጭስ ሲታጠን ከባድ ፍንዳታም ሲሰማበት ውሏል። የእስራኤል ቻናል 13 እንደዘገበው በሂዝቦላ ተዋጊዎች የተፈጸመ ነው በተባለ የሚሳኤል ጥቃት በሰሜን እስራኤል አንድ ሰው ተገድሏል። በአካባቢው ያለው የአምቡላንስ አገልግሎት ከሌባኖስ ጋር በሚያዋስነው ድንበር አካባቢ አንድ የ60 ዓመት ነዋሪ እንደተገደለ አስታውቋል።

የእስራኤል ኃይሎችና የሐማስ አስተዋጊዎች ዛሬም ከፍተኛ ውጊያ ሲያደርጉ መዋላቸው ታውቋል። በሰሜን በሚገኘው ጋዛ ከተማና እንዲሁም በቅርቡ የጦር አውድማ በሆነው በደቡብ በሚገኘው የካን ዩኒስ አካባቢ ውጊያው ተፋፍሞ መቀጠሉ ተሰምተዋል። ሲቪሎች ከውጊያ ከለላ የሚያገኙበት ቦታ እየጠበበ እንደመጣ ተነግረዋል። የተመድ የሰብአዊ ሥራ እየተስተጓጎለ ሲሆን

ነገሮች አስከፊ የሆኑ እንደመጡ ማስጠንቀቂያዎች ተሰጥተዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ እንዳስታወቁት በጋዛ የሐማስ አለቃ የሆነው ያህያ ሲንዋር ወደሚገኝበት አካባቢ ኃይላቸው እየተቃረበ ሲሆን የግለሰቡ መገኘት የጊዜ ጉዳይ ነው ብለዋል። በትናንትናው ዕለት በኔቫዳ ዩኒቨርሲቲ ላስ ቬጋስ ተኩስ በመክፈት

ሶስት ሰዎችን የገደለው ታጣቂ በቅርቡ በአስተማሪነት ለመቀጠር ያመለከተና ያልተሳካለት ፕሮፌሰር እንደነበር ተዘግቧል። ግለሰቡ ከፖሊስ ጋር ባደረገው የተኩስ ልውውጥ እንደተገደለም ለማወቅ ተችሏል። አንድ አራተኛ ግለሰብም ለህይወት አስጊ ግን የተረጋጋ ሁኔታ ውስጥ እንደሚገኝም ታውቋል። ዩኒቨርሲቲው የሚገኘው ከቱሪስት መናኸሪያ ከሆነውና ከስድስት ዓመታት በፊት በአሜሪካ ታሪክ አስከፊ የጅምላ ግድያ ከተፈጸመበት የላስ ቬጋስ መንደር ሶስት ኪሎ ሜትር ያለ ርቀት ላይ እንደሆነ ታውቋል።

ከአስከፊው ቀን የተገኘው ልምድ የትናንቱን ጥቃት በአጭሩ ለመቅጨት እንዳስቻለ ፖሊስ ገልጿል። ጥቃት አድራሹ በዩኒቨርሲቲው ሕንፃ መተላለፊያዎች እየተዘዋወረች ተኩስ፣ ተማሪዎችና አስተማሪዎች እራሳቸውን በክፍል ውስጥና በተማሪዎች መኖሪያ ክፍሎች ለመደበቅ ተገደዋል። ግለሰቡ ለማስተማር ሥራ ማመልከቻ አስገብቶ ሳይሳካለት የቀረ እንደነበርም ተመልክተዋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሩሲያ ፓርላማ አገሪቱ በመጪው መጋቢት ምርጫ እንደምታካሄድ ቀን ሲቆርጥ ፕሬዝደንት ቭላዲሚር ፑቲን ለአምስተኛ ጊዜ እንደሚወዳደሩ በሰፊው እየተጠበቀ ነው። ምርጫው በፈረንጆቹ አቆጣጠር መጋቢት 17 እንዲካሄድ ምክር ቤቱ ዛሬ ሐሙስ በሙሉ ድምፅ ወስኗል። ፕሬዚደንት ፑቲን እስካሁን በምርጫው እንደሚወዳደሩ ባያስታውቁም በቅርቡ ይፋ እንደሚያደርጉ ግን በሰፊው በመጠበቅ ላይ ነው።

በእርሳቸው መሪነት በተደረገው የሕገ መንግሥት ማሻሻያ መሠረት ለሁለት የስድስት ዓመታት የሥልጣን ዘመን መመረጥ እንደሚችሉ ታውቋል። ይህም የሰባ አንድ ዓመቱን ፑቲን እንደ አውሮፓውያን አቆጣጠር እስከ 2036 ለተጨማሪ 12 ዓመታት መሆኑ ነው ሥልጣን ላይ እንዲቆዩ ያስችላቸዋል። ሊገዳደሯቸው የሚችሉ ተቃዋሚ ፖለቲከኞች እስር ቤት ተጥለዋል፣ አለዚያም አገር ጥለው ወጥተዋል። ገለልተኛ የመገናኛ ብዙሃንም እንዳይሰሩ ታግደዋል።

የቻይናና የአውሮፓ ህብረት መሪዎች አጨቃጨቂ በሆነው የንግድ ግንኙነታቸው ላይ እንዲሁም ዩክሬንን በተመለከተ ለመወያየት ዛሬ ሐሙስ ስብሰባ መቀመጣቸው ታውቋል። የቻይናው ፕሬዚደንት ሺ ጂንፒንግ ከአውሮፓ ህብረት ኮሚሽን ፕሬዚደንት ኡርሰላ ቮንደር ላይን እንዲሁም ከህብረቱ ምክር ቤት ፕሬዚደንት ቻርልስ ሚሼል ጋር እንደተገናኙ የአሶሴትድ ፕሬስ ዘገባ አመልክቷል።

ከ200 ቢሊዮን ዶላር በላይ ይደርሳል የተባለውን የንግድ ለመመጣጠን ለማስተካከል ቻይና ገበያዋን እንድትከፍት የአውሮፓ ህብረት ይሻል። ሁለቱ የህብረቱ መሪዎች ይህንኑ ለሺጂንፒንግ በግልጽ እንደነገሯቸው ተዘግቧል። ቻይና በበኩሏ ህብረቱ ለውጭ ገበያ በሚቀርቡ የቴክኖሎጂ ውጤቶች ላይ ያስቀመጠው ማነቆ እንዲሁም ለኤሌክትሪክ መኪናዎች የሚሰጠውን ድጎማ በተመለከተ ህብረቱ ምርመራ መጀመሩ እንዳላስደሰታት ታውቋል።

ስብሰባው የመጣው ጣሊያን በቻይና እየተመራ ካለውና ዓለምን በመንገድ በወደቦች እና በኃይል ማመንጫዎች ለማስተሳሰር ካቀደው የቤልት ኤንድ ሮድ ኢኒሽቲቭ ከተሰኘው ፕሮጀክት ለቃ መውጣቷን ባስታወቀች ማግስት ነው። በመጨረሻም በአሜሪካዊ የፕሬዝዳንታዊ የምርጫ ፉክክር አራት የሪፐብሊካን ፓርቲ እጩዎች አራተኛውንና የመጨረሻውን ክርክር ትናንት ምሽት ሲያደርጉ

አንዳቸው ሌላው ላይ ሲጮሁና አንዱ ሌላው ላይ ትችት ሲሰነዝር አምሽተዋል። እንዳለፉት ሶስት ክርክሮች ሁሉ ትረምፕ በትናንቱ ምሽት ላይ አልተገኙም። ያም ሆኖ የቀድሞው የኒውጀርሲ አገረገዥ ክሪስ ክሪስቲ በትረምፕ ላይ ትችታቸውን ከመሰንዘር አላቆማቸውም። ሌሎቹን ተፎካካሪዎችም ትረምፕን ለመውቀስ ትፈራላችሁ ሲሉ ተደምጠዋል። ወደ ዘጠና አንድ በሚሆኑ ክሶች ምክንያት ፍርድ ቤት በመመላለስ ላይ ያሉት ትረምፕ

ያም ሆኖ ፍክክሩን እየመሩ እንደሆነ የሕዝብ ድምፅ መለኪያ ጥናቶች ያሳያሉ። ባለፈው ሳምንት የተካሄደ የሕዝብ ድምፅ መለኪያ እንዳመለከተው ትረምፕ 68 በመቶ በማግኘት ከፍሎሪዳው አገረ ገዥ ራንደ ሳንቴስና በተመድ የቀድሞ የአሜሪካ አምባሳደር ከነበሩት ኒኪ ሄሊ ቀድመው ይገኛሉ። የእስራኤልና ሐማስ ጦርነትን በተመለከተ እጩዎቹ እስራኤል ካለ አሜሪካ ጣልቃ ግብነት ጦርነቱን ማካሄድ ሊፈቀድላት ይገባል ብለዋል።

የፍሎሪዳው አገረ ገዥ ራን ደሳንቲስ የባይደን አስተዳደር እስራኤል ራሷን መከላከል እንዳትችል እጇን ሊያስር እየሞከረ ነው ሲሉ ተደምጠዋል። ክብራትና ክብራን ለምሽቶ ያስኩት ዜና በዚሁ ተፈጽሟል። ለቀሪው ፕሮግራሞች ወደ አስማማመራቸዋሉ

እንግዲህ ወልዴ ለዓለም ዜናዎቹ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ስዊስት ላይ ከዋሽንግተን ዲሲ እየተላለፈላቸው የሚገኘውን የዛሬ ሐሙስ ህዳር 27 2016 ዝግጅታችን እየተከታተላችሁ የሚትገኙት ሳስተናግዳችሁ የማምሻው ማስማማየ ነው ነኝ። በምስልና ድምፅ ቅንብር ግርማ ደገፋ፣ ዌብና ማኅበራዊ ድረገጽ ፕሮዲሰር አባየሁ ገበያው፣ ስርጭቱን ከስቱዲዮ የምታቀናብረው ብርሃን አይሉ ናት።

የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥና መከታተል ትችላላችሁ። አሁን ወደ ዕለቱ አበየረ ስንለፍ በትግራይ ምስራቃዊ ዞን አጽቢ ወረዳ ባለፉት ሶስት ወራት 111 ሰዎች በራብ እንደሞቱ የወረዳው አስተዳደር አስታወቀም።

የወረዳው የኢኮኖሚ ዘርፍ ኃላፊ አቶ ብርሃነ ገብረ ባለፈው ክረምት በወረዳው በቂ ዝናብ ባለመዝነቡ ድርቅ እንደተከሰተ ጠቅሰው በዚህም ከ82 ሺህ በላይ ሕዝብ ለራብ እንደተጋለጠ ገልጸዋል። አሁን በወረዳው የተገኘው ምርት ህዝቡን ለመቀለብ የሚችለው ለ11 ቀናት ብቻ ነው ያሉት ኃላፊው የራብ አደጋው ለብዙዎች ህይወት አስጊ እንደሆነም አመልክተዋል። የወረዳዋ ነዋሪዎችም ሞታችንን በደጃችን ሆነን እየጠበቅነን ሲሉ ረጃ አካላት አስቸኳይ ድጋፍ እንዲያደርሷቸው ተማጽነዋል። ሙልጌታ አጽባ ወደ አካባቢው ተጉዞ ተከታዩን ዘገባ ልኮልናል።

በትግራይ ምስራቃዊ ዞን አጽቢ ወረዳ ደራ በተባለ ቀበሌ ነዋሪ እንደሆኑ የገለጹትና በዝናብ መጥፋት ምክንያት ከባለቤታቸው ጋር ለረሃብ እንደተጋለጡ ያመለከቱት ወይዘሮ ጻድቃን አጽብሃም ባለፈው ክረምት የዘሩት ሳይበቅል ቀርቶ እንደጠፋባቸው ገልጸው ረጂ አካላትን ፈጥነው እንዲደርሱላቸው ተማጽነዋል። እይደገም ክረምትማ እይመለስ ታይክጸው የለ። ያለፈው ክረምት አይደገም አይመለስ። የዘንድሮ ነገርማ ምኑን ይወራል?

ትንሽ ዝናብ ቢዘንብና ቢበቅል እንኳ ደህና ነበረ። የሚበላ ነገር የለም። የረሃብ ነገር ከባድ ነው። በዚሁ ከቀጠልን ከመሞት አንተርፍም። እርዳታ ከየት እናገኝ? የት ነው ያለው? ሁሉም ጦም ውሎ ጦም እያደረ ነው። እኛም እዚሁ ጥላ ስር ስንተኛና ስንነሳ እንውላለን። በእርጅና ዘመን የሚበላ ነገር ማጣት ከባድ ነው። መንግስት ካላገዘን ጨንቆናል።

ተስፋችን ተሟጧል። የሚረዱን ካሉ ፈጥነው እንዲደርሱልን እንማጸናለን። በረሃቡ የተቸገሩና እንስሳት ያሏቸው አርሶ አደሮች እየሸጡ ገቢያቸውን ለዕለት ጉርስ እያዋሉት እንደሆነ ወይዘሮ ጻድቃን ጨምረው አስረድተዋል። ወይዘሮ ተክለ ረዳ የተባሉ ሌላዋ የአካባቢ ነዋሪ አዛውንትም የተዘራበት ማሳቸው ምርት ባለማስገኘቱ ችግር ላይ እንደወደቁ ይገልጻሉ። ካሪኩም ለየተግራው ትለዋላ አብአኒዋ ቆጥ ማሳይን ልታዩ ትችላለህ

የተዘራው እዚያው ቀርቷል። ትንሽ ሳር ወይም ቡቃያ ብቻ ነው የበቀለው። ዘንድሮ ዘርታ ምርት አግኝታለች የሚለኛ አይኖርም። በወረዳው ገብረ ኪዳን ቀበሌ ነዋሪ ወይዘሮ በሀፍተ ኃይሉም በአካባቢያቸው እንዳለ በገለጹት ከፍተኛ ረሃብ የተጎዱ ታላቅ እህታቸው ከሶስት ሳምንታት በፊት ህይወታቸው እንዳለፈ ተናግረዋል። ጤና ብዙሕ ነራ ደሆነ ኩላኸሉ ጭንቅስ እህቴ ብዙም ጤና አልነበራትም። በቅርቡ ሁሉንም ነገር አጥታ በጸና ታመመች

ሕክምናም ሳታገኝ ህይወቱ አለፈ። በሽታና ረሃብ አንድ ናቸው። ረሃብ አለ። ትንሽ ብር ያገኘ አንድ ወይም ሁለት ጣሳ እህል ይዞ ቤቱ ገብቶ ህይወቱን ለማቆየት እየሞከረ ነው። የአጽቢ ወረዳ የኢኮኖሚ ዘርፍ ኃላፊ አቶ ብርሃነ ገብረ ባለፈው ክረምት በወረዳው በቂ ዝናብ ባለመዝነቡ ደርቅ እንደተከሰተ ያስረዳሉ። በወረዳው ታርሶ በዘር ከተሸፈነው ከ8400 በላይ ሄክታር መሬት ለማግኘት የቻለው

4600 ኩንታል ምርት ብቻ እንደሆነ ኃላፊው ገልጸዋል። የወረዳውን ሕዝብ ከዓመት እስከ ዓመት ለመቀለብ የሚበቃው የእህል መጠን 151 ኩንታል ነው ያሉት አቶ ብርሃን፣ ዘንድሮ የተገኘው ምርት ለመቀለብ የሚችለው ግን ለ11 ቀናት ብቻ እንደሆነ የወረዳው ሕዝብ አስጊ የረሃብ አደጋ እንደተጋረጠበት አመልክተዋል። በወረዳችን ዝናብ የዘነበው ሐምሌ 29ና ነሐሴ 9 ቀን ብቻ ነበር።

ከታረሰው ጠቅላላ መሬት 7310.5 ሄክታሩ ምርት አላስገኘም። የአንበጣ መንጋ ወረራም አጋጥሞናል። በአንድ ቀበሌም በረዶ ያዘለ ዝናብ የደረሰን ምርት አውድሞብናል። በእነዚህ ምክንያቶች በወረዳችን የረሃቡ ችግር ተፈጥሯል። በወረዳው ከሚኖረው 87000 ነዋሪ ከ82000 በላይ የሚሆኑቱ ለረሃብ ተጋልጠዋል። በአሁኑ ጊዜ በረሃቡ ሰዎች ለህልፈት

እየተዳረጉ እንደሆነ ያስታወቁት ኃላፊው አስቸኳይ የምግብ እርዳታ ካልቀረበ የሟቾች ቁጥር በከፍተኛ ደረጃ ሊጨምር እንደሚችል አሳስበዋል። ብሞት ደረጃ እውን ካብ ሓዱሽ ዓመት ሞትና ዓሰርተ ሓደ ብጭቡጥ ንሞት ኣለውና ጥሜት አዲስ ዓመት ከባተ ወዲህ 111 ሰዎች በረሃብ ምክንያት ህይወታቸው አልፈዋል። አቅም ያላቸውም እየተሰደዱ ናቸው።

5ስመቶ5ሰባት የወረዳው ነዋሪዎችም ወደ ሌሎች አካባቢዎች ተሰደዋል። በወረዳው የሚገኝ የደራ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች በረሃብ ምክንያት ከትምህርት ገበታ እየራቁ እንደሆነ ርዕሰ መምህሩ መምህር ተስፋ ኃይሉ ገልጸዋል። ከጦርነትና ከረሃቡ በፊት ሶስት መቶ ሰባት የሚሆኑ ተማሪዎችን ነበሩን። አሁን ለትምህርት የተመዘገቡ ተማሪዎች ከአስራ ሁለተኛ አንድ መቶ ሀያ አራት ናቸው

ከነዚህ አስራ አምስት ተማሪዎች ትምህርትን አቋርጠው ለስደት ተገደዋል። እስካሁን ድረስ ምንም እገዛም እርዳታም የለም። ስለዚህ ለመማር ማስተማር አንድ ምግብ ወሳኝ ነው። ሰው ለመኖር መመብላት ያለበት፣ ሁለተኛም የትምህርት ቁሳቁስም ችግር አለባቸው። እነኚ ሁሉ ተጫጭ ነው። ከባለፈው ጦርነት የገጠመን ውድመት ተከትለው አሁን ያገጠመን የረሃብ ችግርም ኩፍኛ ጎድቶናል። አሁን ወደ ስደት ከሄዱ ተማሪዎቻችን አንድ ተማሪ

በዚህ ስደት ምክንያት ህይወቷ ማለፉ አረጋግጠናል ማለት ነው። ርዕሰ መምህሩ የመማር ማስተማር ሂደቱን ለማስቀጠል አስቸኳይ የምግብ እርዳታ እንዲደረግላቸው ጠይቀዋል። የክልሉ ጊዜ አስተዳደር ፕሬዚደንት ጌታቸው ረዳም የረሃብ አደጋው ለመግታት ብሔራዊ ኮሚቴ ሲሉ የጠሩት ክልል አቀፍ ኮሚቴ እንዲቋቋምና የከፋ ጉዳት እንዳያደርስ ለመከላከል እንደሚሰራ

ባለፈው ማክሰኞ ህዳር 25 ቀን 2016 ዓ ም በመቀለ ከተማ በተካሄደው ውይይት ላይ አስታውቀዋል። በክልሉ አስከፊ ደረጃ ላይ እንደደረሰ የተገለጸው ረሃብ ተገቢው ትኩረት ተሰጥቶት ካልተሰራ በቀር በ10 ሺዎች የሚቆጠሩ ሰዎች ህይወት ሊያልፍ እንደሚችል አቶ ጌታቸው በዚያው መድረክ ላይ አሳስበዋል። ለአሜሪካ ድምፅ ሙልጌታ ጽብሃም አጽቢ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔ መጽሔት ይቀጥላል። አስቸኳይ አዋጅ

የሚያሳስቡ የአዋሽ አርባ ታሳሪዎች ደህንነት እንደሚያሳስባቸው ቤተሰቦቻቸውና ጠበቃቸው ገለጹ። ከታሳሪዎቹ መካከል የአቶ ክርስቲያን ታደለና የአቶ ዮሐንስ ቦያሎን ጨምሮ በማኅበራዊ ትስስር ገጾች እየተዘዋወሩ ካሉ የሦስት ግለሰቦች ፎቶግራፎች ላይ ካስተዋሉት ሁኔታ በመነሳት የታሳሪዎቹን ደህንነት እንደሚያሳስባቸው ከጠበቆቻቸው አንዱ ሰለሞን ገዛኝ አመልክተዋል። የአስቸኳይ ጊዜ አዋጅ መርማሪ ቦርድ የታሳሪዎችን የሰብአዊ መብቶች አያያዝ በጥብቅ ሊከታተል እንደሚገባም አሳስበዋል።

በጉዳዩ ላይ ከቦርዱ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የታሳሪ ቤተሰቦችም ተመሳሳይ ስጋታቸውን ገልጸው ጉዳዩን ለኢትዮጵያ ሰብአዊ መብቶች ኮሚሽን እንዳሳወቁ ተናግረዋል። ኢሰመኮ በበኩሉ ታሳሪዎቹን በድጋሚ ለመጎብኘት ጥረት እያደረገ እንደሆነ አስታውቋል። ኬኔዲ አባተ ተጨማሪ ያለው።

በአዋሽ አርባ በእስር ላይ ከሚገኙት መካከል የሕዝብ ተወካዮች ምክር ቤት አባሉን የአቶ ክርስቲያን ታደልና የአማራ ክልል ምክር ቤት አባል የሆኑት አቶ ዮሐንስ ቧያለውን ጨምሮ የሶስት ታሳሪዎች ፎቶግራፎች ካለፉት ጥቂት ቀናት ወዲህ በማህበራዊ የትስስር ገጾች ላይ በመሰራጨት ላይ ይገኛሉ።

ፎቶግራፎቹ የመቼ እንደሆኑና በማን እንደተሰራጩ በይፋ የታወቀ ነገር የለም። ሆኖም የምክር ቤት አባላቱን ጨምሮ የተወሰኑት ታሳሪዎች ጠበቃ ከሆኑት መካከል አቶ ሰለሞን ገዛኸኝ ከፎቶግራፎቹ በመነሳት የደንበኞቻቸው የሰብአዊ መብት አያያዝ እንደሚያሳስባቸው ተናግረዋል። ምስሎቹ መጎሳቆላቸው እንደሚያሳየው ክርስቲያን ታደለም፣ ዮሐንስ ቦያለው

ክርስቲያን ታደለም በፊትም ህመም አለበት ዮሐንስ ያለውም እዚህ መጥቶ ነበር በመሀል ህክምና ዶክተር ካሳም ታክሙ ነው የሄደው እንግዲህ እነዚህ ሶስት የህዝብ ተወካዮች ወይም ምክር ቤት አባላት ያለመከሰስ መብት እያላቸው ነው መንግስት ያሰራቸው እና ይም አላግባብ መሆኑን እረዳለሁ እንደዛ ሆኖ ግን ያው ጠበቃ የማግኘት መብትም አላቸው በዚህ በአስቸኳይ ጊዜዎች ሊታገድ ወይም እንትን ሊባል አይችልም ስለዚህ ጠበቃ የማግኘት መብት አላቸው ብለንም

ጠይቀን ነበረ። አታገኝም የተባል ነው። ያ ምን ስለተባል መጀመሪያ ሆኖ አሁኑም ይሄንን ፎቶግራፍ ካየው በኋላ እንደ ማንኛውም ሰው አሳዛኝ ምስል ከማየት ውጭ ሌላ ምንም

ላገኛቸውም አልቻልኩም። በአማራ ክልል በተከሰተው ግጭት ሳቢያ ተጠርጥረው በቁጥጥር ስር የዋሉ ሰዎችን የሰብአዊ መብት አያያዝ እንዲከታተል ከተቋቋመው የአስቸኳይ ጊዜ አዋጅ መርማሪ ቦርድ በጉዳዩ ዙሪያ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ቦርዱ አዋሽ አርባን ጨምሮ በተለያዩ ስፍራዎች የሚገኙ ተጠርጣሪዎች የሰብአዊ መብት አያያዝ

በመልካም ሁኔታ ላይ እንደሚገኝ ማረጋገጡን ከዚህ ቀደም መግለጹ ይታወቃል። ጠበቃና የህግ አማካሪ ሰለሞን ገዛሐኝ ግን መርማሪ ቦርዱ የሰብአዊ መብት አያያዝ ጉዳይን በዝርዝር መከታተል እንዳለበት ይናገራሉ። ይህ የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ስራው ምንድን ነው? እነዚህ በቁጥጥር ስር ያሉ ሰዎች ሰብአዊ መብት ሰብአዊ መብታቸው መከበሩን አለመከበሩ መጣሱን፣ አለመጣሱን የሚያረጋግጥ ነው። ስለዚህ መርማሪ ቦርዱ ግርፋትን ብቻ አደለም ማየት ያለብን

ስፖርት መደረጋቸው የመደረጋቸው ብቻ አይደለም፣ መርማሪ ቦርዱ መመርመር እና ማየት ያለበት አያያዛቸው፣ በአጠቃላይ ቀጣይ ያለውን የሰብአዊ መብታቸውን የሚጥስ ነው ሊጥስ የማይችል ነው ብሎ ምን አይነት መራዊ ቤት አለበት እንዳንተ በተለይ ግዜ ይሄ አያያዛቸው ይሄ ቦታውን በመሽ መገለጣቸውን በህይወት የመኖሩ መብታቸውን የሚያሰጣ፣ ስለዚህ እንደኔ እምነት አሁንም የሰብአዊ መብታቸው ተከበረ ብያለን። ስለዚህ የመርማሪ ቦርዱ ይህንን ፎቶ ካየው በኋላ

እንዲሁም ደግሞ የሰብዓዊ መብት ኮሚሽንም ምናልባትም አስተያየት ሊሰጥ ይችላል ብዬ እጠብቃለሁ። ከአዋሽ አርባ ታሳሪዎች መካከል የአንዳንዶቹ የቤተሰብ አባላትም የታሳሪዎቹ ደህንነት እንደሚያሳስባቸው ስጋታቸውን ነግረውናል። ለዚህም ምክንያታቸው በማህበራዊ የትስስር ገጾች ሲዘዋወሩ የተመለከቷቸው

መጎሳቆላቸውን ያሳያሉ ያሏቸው የሶስት ታሳሪዎች ፎቶግራፎች እንደሆኑ ለደህንነታችን እንሰጋለን በማለት ድምጻቸው አየር ላይ እንዳይውል የጠየቁን አስተያየት ሰጪዎች ገልጸዋል። ጉዳዩን እንዲያጣራ ለኢትዮጵያ ሰብዓዊ መብቶች ኮሚሽን ኢሰመኮ አቤቱታ ማቅረባቸውንም ተናግረዋል። ስለዚህ ጉዳይ አስተያየት የጠየቅነው ኮሚሽኑ ከዚህ ቀደም በስፍራው ተገኝቶ ካደረገው ማጣራቱ ውጭ በአዋሽ አርባ ስለሚገኙ ታሳሪዎች ወቅታዊ መረጃ እንደሌለው ጠቅሶ ታሳሪዎቹን በድጋሚ ለመጎብኘት ጥረት እያደረገ እንደሚ

¿Quién hasta o cuál?

ኮሚሽኑ በታሳሪዎቹ የሰብአዊ መብት አያያዝ ላይ እንዲሁም በፍትህ ሂደቱ ላይ የሚያደርገውን ክትትል እንደሚቀጥልና ውጤቱን ይፋ እንደሚያደርግም ነግሮናል። በአስቸኳይ አዋጅ ውስጥም ቢሆን አንድ ታሳሪ ለፍርድ ሳይቀርብ ለተራዘመ ጊዜ መታሰር እንደማይገባው የገለጸው ኢሰመኮ አፋጣኝ ምርመራ ተደርጎ ታሳሪዎቹ ፍትህ እንዲያገኙም ጥሪ አቅርቦ ነበር። ይሁን እንጂ ሐምሌ 28 ቀን 2015 ዓ ም ከተደነገገው የአስቸኳይ ጊዜ አዋጅ ማግስት ጀምሮ በቁጥጥር ስር የዋሉ ግለሰቦች የምርመራ ሂደታቸው

በምን ደረጃ ላይ እንደሚገኝ እስካሁን በይፋ የተገለጸ ነገር የለም። ከአስቸኳይ ጊዜ አዋጁ ጋር በተገናኘ ቁጥራቸው በውል ያልታወቀ በሺዎች የሚቆጠሩ ሰዎች በቁጥጥር ስር መዋላቸውን የሰብአዊ መብት ተሟጋቾች ቢገልጹም በአስቸኳይ ጊዜ አዋጁ ተጠርጥረው የተያዙት 4116 ሰዎች ብቻ መሆናቸውን የሚገልጸው መርማሪ ቦርዱ በበኩሉ ከእነዚህም መካከል ከግማሽ በላይ የሚሆኑት የታድሶ ስልጠና ወስደው ተለቀዋል ሲል ከሁለት ሳምንት በፊት ለኢዜአ በሰጠው መግለጫ አስታውቋል።

ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። በየዓመቱ እጅግ ብዙ ኢትዮጵያውያን ስደተኞች የተሻለ ሕይወት ፍለጋ ወደ መካከለኛው ምስራቅና የአውሮፓ ሀገራት ይፈልሳሉ።

ወጣቶቹ ህገወጥ መንገዶች የሚጠቀሙ ሲሆን ህይወታቸውን እስከ ማጣን ለሚያደርስ አደጋ ይጋለጣሉ። ሰሞኑን አጃንስ ፍራንስ ፕሬስ ለኢትዮጵያ ዓለም አቀፍ ከፍልሰት ተመላሾች መጠለያ ተገኝቶ ወጣቶችን በጉዟቸው ስላጋጠሟቸው አሰቃቂ ጉዳዮች አነጋግሯቸዋል። የኤፊፒን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።

እጅግ ብዙ ወጣት ኢትዮጵያውያን ፍልሰተኞች የተሻለ ህይወትን ፍለጋ በገልፍ ሀገራት ካደረጉት ፍሬ አልባ ጉዞ በኋላ በሰላም ወደ ሀገራቸው መመለስ ችለዋል። ወጣቶቹ በጉዞቸው ላይ ያጋጠማቸውን ያጋራሉ። አቦ ግዛው በፍልሰት ጉዞ ገንዘብ አምጣ እየተባልኩ ብዙ ጊዜ ግርፋት ደርሶብኛል ይላል። ታስር ያለው ተደብድብ ያለው ብር ክፈል ማለት የሌለ ወገቤ ላይ እንደሚሆነ ምልክት እራሱ ነበረ። ከዛን ግን እያደረ ትንሽ ስለቆየ አንድ አምስት ወር

ክፈል አትክፈል፣ በሳት እየተቃጠል ብረት ማለት እንደዚህ ሳት እያጋሉ ማለት ቢያንስ፣ እኔ በብረቱ ግን አልተቃጠልኩም። ጓደኞቼ በብረቱ ተቃጥለዋል። ፌሮ ማለት ነው። ፌሮ አቡ በአሁን ሰዓት የዓለም አቀፍ የፍልሰት ተቋም ባዘጋጀውን ማረፊያ ውስጥ ነው የሚገኘው። በዋናነትም በነዳጅ ሀብት የበለጸገችው ሳዑዲ አረቢያ ደርሶ ለመስራት የነበረው ህልም ተፋርሶበታል። ም በኋላ ያው እንግዲህ ሁን በራሁን ሳራሁን ታውቃላችሁ። ያሳራ ምንጻ የስንት ቀን ረሀብ ምን ሳንቀምስ ማለት በቅም

ከዛን እንደምን ይሄን ያን ሁሉ መከራ በለ ስንት ጓደኞች ሁሉ አልቀው ማለት ብዛት ማለት ሌላዋ በዚህ መጠለያ ውስጥ የምትገኘው ወጣት ነይማ መሐመድም በጉዟቸው ላይ እጅግ ብዙዎች ህይወታቸው ማለፉን ትገልጻለች ባህር ላይም እኛ ተሻግረን ከኋላ ያለ ዶኔት ተገልብጧል እና ብዙ ልጆች ሞተውብናል ከዛም ወደፊት ተሻግረን ስንሄድም ይመንን ይሄድ እንዳለ ሸብክ ላይ

ራጎ ስንደርስ መኪና ተገልብጧል። እኛም ወድቀናል። በጣም የተጎዱ ልጆች አሉ። በጣም ህይወታቸው ለማለፍ የደረሱ ልጆች አሉ። በመንገድ ላይ መቀበር የለም። ያው እያስተኛን እየጣልን የምንሄደው አሞራን የሚበላቸው ወጣቶቹ። ምንም እንኳን ያሰቡበት ሳይደርሱ እጅግ ብዙ ስቃይና እንግልት ደርሶባቸው ቢመለሱም በህይወት መትረፋቸውን እንደ ተአምር ነው የሚያዩት። ሸምሰዲና ወል

ምስጋና ላላ ይሁንና ወደ አገራችን ተመልሰን መኖር መቻላችን ትልቅ ነገር ነው። አላ ይመስገን እኔና ብሬያችሁ የመጣው ሰዎች በሕይወት ተርፈናል። በየአመቱ በመቶ ሺዎች የሚቆጠሩ ወጣቶች ከአፍሪካ ቀንድ የተሻለ ህይወትን ፍለጋ እጅግ አደገኛ የሆነ ህገ ወጥ የፍልሰት መንገድን እንደሚጠቀሙ የዓለም አቀፉ የፍልሰት ድርጅት ሪፖርቶች አመላክተዋል።

ኬንያ ከቻይና ጋር ያላትን የንግድና የብድር ግንኙነት አስመልክቶ የኬንያውያን ክርክር ተጋግሎ ቀጥሏል። በናይሮቢ የሚገኘው የቻይና ኤምባሲ በሰፊው የደገሰ በመጋበዝ ኬንያውያን ከቻይናውያን ጋር ያላቸውን ባህላዊ ትስስር ለማጉልበት ጥረት በማድረግ ላይ ነው። የሁለቱ አገሮች ኢኮኖሚያዊ ግንኙነት ሚዛን እያጋደለ እንደሆነ የሚናገሩት ተንታኞች ደግሞ የኤምባሲው ጥረት ኬንያውያን የሚያሰሙትን ቅሬታ ለማርገብ የታለመ ነው ይላሉ። ቪክቶሪያ አሙንጋ ከናይሮቢ ተጨማሪ ያላት ቆንጅታዬ እንደሚከተለው ታቀርበዋለች።

ናይሮቢ በሚገኘው በዚህ ሆቴል በርካታ ሰዎች ላይን ዳንስ ተብሎ የሚጠራውን የቻይናውያን ባህላዊ ጭፋሮ እየተመለከቱ ነው። ዝግጅቱ የተከናወነው ወጪው በቻይና ኤምበሲ ተሸፍኖ ሲሆን በቻይና መምህራን ማህበር አስተናጋጅነት ነው። የተካሄደውም የቻይና የምግብ ፌስቲቫል መክፈቻ ላይ ነው። ሚሼል ዣንግን ጨምሮ የቻይና የዓለም አቀፍ ትምህርት ባለሙያዎች ማህበር ባለስልጣናት እንደሚሉት ዓላማው የቻይናውያንን ባህል ለማስተዋወቅ እና

ሀገራቸው ከኬንያ ጋር ያላትን ግንኙነት ለማጠናከርም ጭምር ነው። የቻይናና የኬንያ ግንኙነት ስልሳኛ ዓመት እንደ አውሮፓን አቆጣጠር በዚህ በ2023 ዓ ም ተከብሯል። በይበልጥ እየተቀራረብን መሄድ አለብን። የሀገሮቻችን የዲፕሎማሲ ግንኙነትም የበለጠ መጎልበት አለበት።

የምጣኔ ሀብት ባለሙያው ኤሪክ ማሳውም ባህላዊ ትስስሩን ማጠናከር ሁለቱን ሕዝቦች ለማቀራረብ ድልድይ ሆኖ እንደሚያገለግል ይስማሙበታል። ከአውሮፓ አገሮች ሁልጊዜም ግንኙነታችን በጣም ጠንካራ ነው።

የኮመንዌልዝ የጋራ ብልጽግና አገሮችን ወይም አሜሪካን ብንወስድ የጋራ ቋንቋ ስላለን ከአብዛኞቹ የአውሮፓ አገሮችና ከአሜሪካ ጋር ላለን ግንኙነት በጣም ጠቅሞናል። ከቻይና ጋር የሆነ እንደሆነ ግን በተለይ በቋንቋ በኩል ክፍተት አለ። በመሆኑም እነሱም ብዙ ኬንያውያን ቋንቋቸውን እንዲማሩላቸው ለማበረታታት ይሞክራሉ።

ያ እንዳለ ሆኖ የንግድ ግንኙነታቸውን በሚመለከት ግን ኬንያ ከቻይና በምታስገባው ሸቀጥና ወደ ቻይና በምትልከው ወጪ ንግዷ መካከል እንደ አውሮፓውያን አቆጣጠር በ2021 ዓ ም የነበረው ልዩነት 3.51 ቢሊዮን ዶላር የነበረ ሲሆን በ2022 ማለት አምና ጨምሮ 3.62 ቢሊዮን ዶላር ደርሷል።

የምጣኔ ሀብት ባለሙያው ኤሪክ ሙሳዋም የመሰረተ ልማት ግንባታው ኬንያን ይጠቅማታል። ነገር ግን የንግድ ግንኙነታቸው ሚዛናዊ አለመሆኑ በዲፕሎማሲ ግንኙነታቸው ላይም ተጽዕኖ ማሳደሩ እንደማይቀር ነው የሚያመለክቱት። ስቲቨን ዋክቶሊ ቻይንኛ ቋንቋና ኩንግፉን የመሳሰሉ የራስ መከላከያ ስፖርት ወይም ማርሻል አርትስ ስልጠና መውሰዱ

እንዴት እንደጠቀመው ይናገራል። አሁን ቻይንኛ ቋንቋ ያስተምራል። በተለያዩ የማርሻል አርትስ ዝግጅቶች ላይም እየተሳተፈ ነው። የተለያዩ ኩባንያዎች ይጋብዙኛል። የቻይና የኮንፊሽየስ ዩኒቨርሲቲ፣ ኬንያታ ዩኒቨርሲቲ እና ናይሮቢ ዩኒቨርሲቲ ጋብዘውኝ ትርኢቶች አዘጋጅቼ አቅርቤ ያለሁ

ቻይኒዝ ብሪጅ ቻይኒዝ በሚባለው የቻይንኛ ቋንቋና ባህል እውቀት ውድድር ላይም ተሳትፈ ያለው ለእኔ የሚያዛልቀኝ መስክ ሆኖ አግኝቼዋለሁ። ስቲቨን ዋክቶሊ እንደተናገረው የቀናው ቢሆንም በተለይ በችርቻሮ ንግድ መስክ ኬንያ ውስጥ የቻይና እንቅስቃሴ ከልክ አልፏል በማለት ብዙዎች ኬንያውያን ናቸው የሚያማርሩት። ከእነዚህም መካከል አንዷ በችርቻሮ ንግድ ስራ የተሰማሩት ሉሲ ዋቺንጉ ናቸው።

ድሮ ልብስ ከቻይና ነበር የምናመጣው። አሁን እነሱ ራሳቸው እዚሁ ሱቅ ከፍተዋል። የሚሸጡት በርካሽ ዋጋ ነው። የእኛ ደንበኞችም የነበሩት ሰዎች ቅናሽ ዋጋ ፍለጋ እነሱ ጋር ሄደው ይገዛሉ። ከመሰረተ ልማት ግንባታ ፕሮጀክቶቹ በተያያዘ ኬንያ ያለባት የቻይና ብድር እዳ

በዚህ የአውሮፓ 2023 ዓ ም መጋቢት ወር ላይ 6.3 ቢሊዮን ዶላር ደርሷል። ይህም ኬንያ ካሉባት የዓለም አቀፍ ተቋማት ሳይሆን የመንግስታትና መሰል አበዳሪ አካላት የሁለትዮሽ ብድር ዕዳዎች ውስጥ ሁለት ሶስተኛውን ይይዛል። ተንታኞች እንደሚሉት ቻይና የጀመረችው የምግብ ድግስ፣ ፌስቲቫል የመሳሰለው የባህል ማስተዋወቂያ ፕሮግራም

ሚዛናዊነት በጎደለው የሁለቱ ሀገሮች የኢኮኖሚ ግንኙነት የተነሳ በኬንያውያን ዘንድ ያለውን ቅሬታ ለማርገብ የታለመ ነው። በናይጄሪያ የካዱና ግዛት የቦምብ ጥቃት በጥልቀት እንዲመረመር ፕሬዝዳንቱ አዘዙ።

ባለፈው እሁድ በሰሜናዊ ካዱና ግዛት በሚገኝ መንደር በሙስሊም ምዕመናን ላይ ስለደረሰው የቦምብ ጥቃት የጸጥታ ተቋማትና የመንግስት ባለስልጣናት ጥልቅ ምርመራ እንዲያደርጉ የናይጀሪያው ፕሬዚዳንት ቦላ ቲኒፉ አዘዋል። የአምኒስቲ ኢንተርናሽናል በቦምቡ ጥቃቱ ቢያንስ 120 ሰዎች እንደሞቱ የመስክ ሠራተኞችና የአካባቢው ነዋሪዎች ዘገባ ጠቅሶ አስታውቋል። ቲሞቲ ኦቢዙ ከናይጄሪያ መዲና አቡጃ ተከታዩን ዘገባ ልኳል። ደረጃ ደስታ ያቀርበዋል።

ፕሬዚደንት ቦላ ቲኒቡ ባለፈው ማክሰኞ በሰጡት መግለጫ የቦምብ ፍንዳታ አሳዛኝ፣ አሳሳቢና የሚያምም መሆኑን ገልጸውታል። ቲኒቡ ስለ ቦምብ ጥቃቱ ጥልቅ ምርመራ እንዲካሄድ ትዕዛዝ ሰጥተው መረጋጋት እንዲኖር ጠይቀዋል። ፕሬዚደንቱ አያይዘውም በህይወት የተረፉ ተጎጂዎች ተገቢውን ሕክምና ማግኘት አለባቸው ብለዋል።

የናይጄሪያ ጦር እንደገለጸው በቱንዱን ብሪል መንደር ሙስሊሞች የነቢዩ መሐመድ ለት በዓልን ለማክበር እሁድ ምሽት በተሰበሰቡበት ወቅት በዕለታዊ ቅኝት ላይ በነበረው የሰው አልባ አውሮፕላን በስህተት በደረሰ መረጃ በቦምብ የተደበደቡ መሆኑን አስታውቋል። የናይጄሪያ ኃይሎች በአብዛኛው ሽፍቶች በመባል የሚታወቁትን የታጠቁ ቡድኖች መደበቂያ በአየር ላይ በቦምብ ጥቃት ያነጣጠሩ መሆናቸውን ተናግረዋል።

የናይጄሪያ ብሔራዊ የአደጋ ጊዜ አስተዳደር ኤጀንሲ 85 ሰዎች መሞታቸውንና አብዛኞቹ ሴቶችና ህጻናት በሆኑባቸው 66 ሰዎች ላይ ከባድ የአካል ጉዳት መድረሱን አስታውቋል። ነገር ግን የሟቾቹ ቁጥር ከዚህ በላይ ሊሆን እንደሚችል የአካባቢው ነዋሪዎችን በመግለጽ የብዙዎቹ አስክሬኖች ክፉኛ መቆራረጣቸውን ይናገራሉ። የጃቢር ኢብራሂም እርሻ ሰው አልባው አውሮፕላን ጥቃቱን ካደረሰበት ቦታ አጠገብ ነው።

መንግስት ባዶ ቃል እየገባ ነው ይላል። ተጎጂዎቹን ሲቀብሩ አግኝቻቸዋሉ። በግሌ ግን ወደ ሰባ አምስት የሚጠጉ አስከሬኖችና ከዚያም በላይም ገና የሚቀበሩ አስከሬኖችን መሬት ላይ አይቻሉ። ምንም ነገር አይከሰትም። ጩኸት ብቻ ነው። መንግስት ይጮኻል፣ አላስፈላጊና የማይረቡ ነገሮችን ይናገራል። ከሁለት ቀን በኋላ ይውጡ ይላል።

ምንም ተጨማሪ ነገር የለም። ሰዎች እንዲረጋጉ ተብሎ ነው ይላሉ። የናይጄሪያ ጦርም ምርመራ እንዲካሄድ ትዕዛዝ ሰጥቷል። ወደፊት የሰውንና የሰው ሰራሽ አእምሮ ወይም አርቲፊሻል ኢንተለጀንስ መረጃ ክፍተቶችን ለማስወገድ የሚደረጉ ስራዎች በሚገኙ ውጤት እንደሚመራም ቃል ገብተዋል። ባለስልጣናቱ ቤተሰቦችንም ካሳ እንደሚከፍሉ ቃል ገብተዋል።

ነገር ግን የመብት ተሟጋቾቹ አምነስቲ ኢንተርናሽናል ባለስልጣናቱ የተሳሳተ ወታደራዊ የቦምብ ጥቃት ለደረሰባቸው ቤተሰቦች ከዚህ በፊት የገቡትን ቃል ሽረዋል ይላሉ። አሚኑ ሃያቱ የአምነስቲ ኢንተርናሽናል የግጭት ተመራማሪ ናቸው። ታውቃላችሁ፣ በዛምፍራ ኒጀርና ሌሎች በርካታ የሥራ ማቆም አድማዎች ተካሂደዋል። ይህንን የሚፈጽሙትን ተጠያቂ ያለማድረግ በመንግስት በኩል የሚያስቀጣ እየሆነ ነው።

መጨረሻም ስለዚህ ነገር ዳግመኛ አንሰማም። እነዚህ የአየር ድብደባ ሰለባ በምንም መልኩ ካሳ አይከፈላቸው። በእርግጥ አሳሳቢ ነው። ሃያቱ በዚህ ወቅት ግን መንግሥት ተጠያቂ መሆን አለበት ይላሉ። ተጎጂ የሆኑ ሰላማዊ ዜጎች በመንግሥት ጥበቃ ሊደረግላቸው ይገባ ነበር።

መንግስት ለምርመራዎቹ ተጠያቂና ግልጽነት ያለው እንዲሆን ከአየር ጥቃቱ በስተጀርባ ያለው ማን ነው? የሚካሄዱትን የፍትህ ሂደቶችስ ምን አይነት ናቸው? በሚል በተከታታይ ጠይቀናል። ናይጄሪያ ለ አስራ አራት ዓመታት የዘለቀውን የሰሜን ምስራቅ ሕዝባዊ አመጽ እንዲሁም በሰሜን ምዕራብና በማዕከላዊ ግዛቶች ገንዘብ ለመጠየቅ ሰዎችን አግተው የሚወስዱትን የታጠቁ ቡድኖችን ጥቃቶች ለመቀልበስ እየታገለች ነው።

በጥር ወር በዋና ከተማዋ አቅራቢያ በናሳራዋ ግዛት 39 ንጹሐን ዜጎች በስህተት የቦምብ ጥቃት ደርሶባቸዋል። ባለስልጣናቱም ለማጣራት ቃል ገብተዋል። ነገር ግን እንደ አምነስቲ ኢንተርናሽናል ያሉ የመብት ተሟጋቾች አሁንም ለዚያ ጥቃትና ለሌሎችም ተጠያቂነት እንዲኖር እየጠየቁ ነው።

እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላልፍላችሁን የአሜሪካ ድምፅ ስርጭት ነው። አሁን የሀሙስ ምሽት ዝግጅታችን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገር በሳ ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን በዓልና ማህበረሰብ

በአሌክሳንድሪያ እስካትሽ የገና በዓል የትውልድ ኢትዮጵያን ለመጀመሪያ ጊዜ የተሳተፉ የቨርጂኒያ ግዛቷ የአሌክሳንድሪያ ከተማ ከገና በዓል ጋር በማያያዝ የቆረቆራት ህዝቦቿ የሚዘከሩበት መልካም ምኞቶች የሚሰራጩበት ልዩ ክብረ በዓል አላት። የአሌክሳንድሪያ እስካትሽ የገና የጎዳና በዓል ተብሎ በሚጠራው በክብረ በዓሉ ቀን በርካታ ቡድኖችና ህዝቦች በዓላቸውንና ታሪካቸውን በሚያሳዩባቸው አልባሳት ደምቀው ወደ አደባባይ ይወጣሉ።

በዓሉ መከበር ከጀመረባቸው ከ52 ዓመታት ወዲህ ለመጀመሪያ ጊዜ ዘንድሮ ትውልድ ኢትዮጵያውያንም የዚህ የስነ በዓል ተሳታፊ ሆኗል። ሀብታሙ ስዩም ከተሳታፊዎችና አስተባባሪዎች ጋር አጭር ቆይታ አድርጓል፣ እንደሚከተለው ይቀርባል።

በስካቲሽ ነጋዴዎች የተቆረቆረችው ዕድሜ የጠገቧ አሌክሳንድሪያ ከተማ ከሐምሳ ዓመታት በላይ ያላጓደለችው ዓመታዊ በዓል አላት። በዓመቱ የመጨረሻ ወር የመጀመሪያ ቀናት ነዋሪዎቿ የመጡበትን ነገድና ተቋም በሚወክሉ አልባሳት ደምቀው የአሌክሳንድሪያ የስካቲሽ የገና ጎዳና ላይ ትርኢት አሌክሳንድሪያ ስካቲሽ ክሪስማስ ዎክ ፓሬድ ሲሉ የሚጠሩትን በዓል ለማክበር በከተማዋ ወራ ጎዳና ላይ ይገኛሉ ከሙዚቃው ከውዝዋዜው ጋር ደምረው

የጎዳናዋን ዳርና ዳር ይዘው ለሚጠብቋቸው አዋቂዎችና ወጣቶች የገና በዓል መልካም ምኞታቸውን ያደርሳሉ። ለሕፃናቱ ጣፋጭ ከረሜላዎችና ብስኩቶችን ይበትናሉ። ከግማሽ ክፍለ ዘመን በላይ የተሻገረው ይሄ ከተማዋ የድምቀት አፍታ ዘንድሮ ላይ ለየት ያሉ ተሳታፊዎችንም አካተዋል። በከተማው የሚኖሩ ትውልደ ኢትዮጵያውያን ወጣቶችን

ለቀናት በባህል ውዝዋዜ ሥልጠና ውስጥ የቆዩት ሰመሪያ ካሳሁንን የመሰሉ ትውልደ ኢትዮጵያውያን ወጣቶች ይህንን ቀን ለላቅ ዓላማ ሊያውሉት ማልደው ተገኝተዋል። አሁን እኛ እዚህ የመጣንበት ምክንያት ፓሬድ ውስጥ እኛ ባህላችን ለማሳየት እና በቃ በባህላችን በአለባበሳችንና በዳንሳችን ያስተዋወቀን ሀገራችን የምታሰለጥነን ፋንተሽ ነች እና

እኔ እዚህ ከመምጣቴ በፊት እኔ እውነት ለመናገር ምንም አልችልም ነበር፣ ግን እዚህ ስመጣ በደንብ እሷ እያስረዳች ምናምን ያሳየችን አንዳንድ ጭፈራዎች እንደ ትግርኛ ምናምን እስክስታ ምናምን ተሻሽያለሁ። ይህ ዝግጅት ከ140 ያላነሱ ቡድኖችና በሺዎች የሚቆጠሩ የከተማዋ ነዋሪዎች የተገኙበት አብይ ዝግጅት ነበረ። ሰመሪያ መሰሉ ዝግጅት ስለ ኢትዮጵያና ኢትዮጵያን ያለን መረጃ ክፍተት ለመሙላት ያለውን መልካም ዕድልም ታነሳለች።

ስለኛ አሁን ኢትዮጵያ የተለየች ሀገር እንደሆነች እና እኛ በቃ ስለ ኢትዮጵያ በቃ ብዙ አይታወቅም ና ብዙ ሲወራ አልሰማም። ትምህርት ቤትም ምንም አንማርም ብዙ ጊዜ ና ስለ ሀገራችን ላስተዋውቅ ምናምን እንዲያውቁልን ነው። በቃ የሀገራችን ፍቅር በዘንድሮው የአሌክሳንድሪያ የስካትሽ የገና ጎዳና ላይ ትርኢት

ትውልድ ኢትዮጵያ ለመጀመሪያ ጊዜ ተሳታፊ እንዲሆኑ ያስተባበረው የኢትዮጵያ ማህበረሰብ የድጋፍና የጥብቅና ማዕከል የተባለው ተቋም ነው። ወይዘሮ ገነት ንጉሴ የተቋሙ ዋና ኃላፊ ናቸው። የእኛ ግሩፕ እዚህ ውስጥ የተሳተፈበት ምክንያት ባህላችንን ለማሳወቅ እዚህ ውስጥ እዚህ አካባቢ እንግዲህ የአሌክዛንድሪያ ብዙ ናቸው ኢትዮጵያኖች የሚኖሩትና

የባህላችን ልብስን እንደገና ደግሞ የዘፈናችንን ሙዚቃችንን እዚህ ይሄ አመት በዓል ሲከበር ሁሉም አይነት የተለያየ ሰው መጥቶ ነው ካልቸሩን የሚያሳየው ፕሬዱ ላይ የሚያሳየው እና ይሄንንም የእኛን ባህልና ትራዲሽን ለማሳየት ነው እዚህ የመጣ ነው።

ዋና ኃላፊዋ ከባህል ትውውቅ ተሻግረው መቀመጫውንም በአሌክሳንድሪያ ቨርጂኒያ ያደረገው ተቋም ለበርካታ ዓመታት ለትውልደ ኢትዮጵያውያን ሕይወት መቀናት የሚበጁ መረጃዎችና አገልግሎቶችን ሲሰጥ እንደቆየ ያስታውሳሉ።

ለኢትዮጵያኖች ብዙ ጊዜ በኢንፎርሜሽን እጣት እንዳለን እናውቃለን። አሁን ላይክ ቤት ሲያስፈልጋቸው፣ ሎየር ሲያስፈልጋቸው፣ ትምህርት ቤት ችግር ሲኖር እና እንዲ እንዲህ አይነት ቦታ ኢንሹራንስ ሲያስፈልግ የት ነው የምንልካቸው? እና እኛ ጋር መጥተው ኢንፎርሜሽኑን ፕሮቫይድ በማድረግ ሰክሲድ እንዲያደርጉ ለማድረግ ለመደገፍ ነው ማለት ነው። የኢትዮጵያኖችን ይንን ኦርጋናይዜሽን ክሬት ያደረግ ነው።

በዚህ በዓል ላይ አንጋፋ የስካቲሽ ቡድኖች፣ የተለያዩ ወታደራዊ ተቋማትን የወከሉ ታዳጊዎች፣ አገልግሎት ሰጪዎችንና ሰብአዊ ተቋማትን የወከሉ እንዲሁም ሌሎች በርካታ ቡድኖች ተሳትፈዋል። በድምፃዊትና የውዝዋዜ ባለሙያ ፋንትሽ በቀለ እየተመሩ ለበዓሉ ድምቀት ከሆኑት ታዳጊዎች መካከል ከአንደኛዋ ጋር አጭር ቆይታ አድርጌያለሁ። የእኔ ስም እልልታ ዳዊት ነው። እኔ አርሊንግተን ነው ምኖር። ዛሬ እንደንስ ነው

ማና ለማመዳችሁ፣ ምን አይነት ጭፈራዎችን ስትች? ያለች ፈትሽ ነው ያስተማራችን እና የጎንደር እርጅያ ትግርኛ ነው የምናረግ። እንደዚህ ያለው ዝግጅት ላይ መሳተፋችሁ ምን ጠቀሜታ አለው ብለች ታስባለች? ሌላ ሰዎች እንደ ሀገራችን እንዲማሩ

የአሌክሳንድሪያ የስካትሽ ገና የጎዳና ላይ ትርኢትን በበላይነት የሚያስተባብረው ቪዚት አሌክሳንድሪያ አሌክሳንድሪያን ጎብኙ የተሰኘው ለከተማዋ የቱሪዝም ዘርፍ የሚታትረው ተቋም ነው። ለተቋሙ የኪነ ጥበብ ባህልና የፈጠራ መርሃ ግብሮች አማካሪ ሁና የምታገለግለው ማርታ አሊ የከተማው ግዙፍ የበዓል ዋዜማ በዓል ተብሎ የሚጠራው ዝግጅት የአሌክሳንድሪያን ታሪክ ዞር ብሎ ለመቃኘትም የሚያስችል አፍታ መሆኑን ታስታውሳለች።

ይህ ዝግጅት ስኮቲሽ ክሪስመስ ፓሬድ ይባላል። እን አሌክዛንድሪያ ማለት ነው። አሌክዛንድሪያ ከተማ አሌክዛንድሪያ ራሷ ስትጀምር የስኮቲሾች ነበረች ማለት ነው እና አክቹዋሊ አንድ ነገር የተማርኩት ከዚህ ፕሮግራም ምንድን ነው፣ አሌክዛንድሪያ ሲቲ ራሱ ስሙ የአንድ ሰው አሌክዛንደር የሚባል ሰውዬ ሆን ያደረገው ነበር አሌክዛንድሪያን ማለት ነው። እና ግን እሱ ለሲቲው አስረከበ ለፖፑሌሽኑ

ስለዚህ እንደዛ በዛ ነው አሌክዛንድራ የተመሰረተችው። ስለዚህ ኤቭሪ የር ደግሞ እነሱ የራሳቸው በክሪስመስ ጊዜ ተሰብስበው የሚያደርጉት ፕሮግራም ነው ማለት ነው ይሄ። በበዓሉ የ ሀምሳ ሁለት ዓመታት ታሪክ ውስጥ ለመጀመሪያ ጊዜ የተሳተፉት ትውልድ ኢትዮጵያውያን በዝግጅቱ ላይ ይበልጥኑ ተሳትፏቸውን በማሳደግ በከተማ ውስጥ ያላቸውን ስፍራ ሊያጎሉ እንደሚገባም ትመክራለች። ብዙ ነው አንደኛ ከመጣን ቆይተናል ብዙ ከሲቲው ጋር

ከሲቲ አድሚኒስትሬሽን ጋር ብዙ አይነት ፕሮግራሞች መስራት አለብን። አንድ አመጣጣችን እንደ ብዙነታችን ከዛም በላይ ደግሞ ብዙ ታለንትም አለን፣ ካልቸርም አለን፣ ሂስትሪም አለን። እዚህ መጥተን ያው ኢንተግሬት ማድረግ አለብን ከሶሳይቲው ጋር ማለት ነው። ያመጣነው ነው ነገር ከሚበልጥ ነው እንጂ የሚያንስ ነገር የለንም። ስለዚህ አንደኛ እውቅና ታገኝበት አለ

ማለት አለ ሲቲ ውስጥ ነ ፓርት ኦፍ ሲቲ ነው። ብዙ ነገር በታክስም በትምህርትም በካልቸርም በአርትም በሂስትሪም ብዙ ኮንትሪቢዩት የምታደርገው አለ አዘ ኢንዲቪጁዋል ማለት ነው። አዘ ኮሚኒቲ ደግሞ እሱን ነገር ኢምፖርታንትነታችንን ሲቲ ውስጥ

ድምጻችንን የምናሰማበት አንደኛው ፕላትፎርም አድርጌ ነው የሚወስደው። የዛሬ 274 ዓመታት የተመሠረተችው የቨርጂኒያ ግዛቷ አሌክሳንድሪያ ከተማ ትውልድ ኢትዮጵያውያንን ጨምሮ የበርካታ አፍሪካውያን መኖሪያም ስፍራ ሆናለች። የከተማዋ አስተዳደር ቀደምት ትውፊቶች ከአዳዲሶቹ የከተማዋ ነዋሪዎች መልካም እሴቶች ጋር ተስማምተው እንዲራመዱ መሰል መርሃ ግብሮችን መዘርጋቱ በጎ ጅምር መሆኑን ተሳታፊዎች አክለው ነግረውናል። ለአሜሪካ ድምፅ ሀብታሙ ስዩም

Washington, D.C.

ሀብታሙ ስይምን ለቀደመው ዘገባ እናመሰግናለን። ሁለተኛው ደግሞ የጥንታዊና ዓለማቀፋዊ እንዲሁም መንፈሳዊ የኢትዮጵያ ቅርሶች ስብስብን አውደ ርዕዩን ይመለከታል።

በዩናይትድ ስቴትስ ሜሪላንድ ግዛት ቦልቲሞር ከተማ የሚገኘው አንጋፋው የዋልተርስ አርት ሙዚየም ከ30 ዓመታት በኋላ ለሁለተኛ ጊዜ ከመላ ዩናይትድ ስቴትስ ግዙፍ የተባለውን የኢትዮጵያ ጥንታዊ ዓለማዊና መንፈሳዊ ቅርሶችን ስብስብ ለሶስት ወር እይታ ይፋ አድርጓል። ዓለም አቀፍ ታሪካዊና ስነ ጥበባዊ ሥራዎችን የሚይዘው ሙዚየሙ ከጥንታዊ ስብስቦች በተጨማሪ የዘመነኛ የኢትዮጵያውያን አርቲስቶች የስዕልና የቅርጻቅርጽ ግብሮችንም አካቷል። ኤደን ገረመው በኢትዮጵያ መንፈሳዊ ስዕሎች ላይ ከ30 ዓመታት በላይ ምርምር ያደረገችውን

ክርስቲን፣ ቫካን ዓለም አቀፍ የጥበብ ባለሙያ ጸደይ መኮን እና ሌሎችን ባለሙያዎች አነጋግራ ያሰናዳችሁ ዘገባ ቀጥሎ ይቀርባል። የዕድሜ ዘመናቸው እስከ 1750 ዓመት ድረስ ወደ ኋላ የሚቆጠርላቸው ጥንታዊያት መንፈሳዊያት መጽሐፍት

ቁርአን የአይሁድ እምነት መገልገያዎች፣ የደቡቡና የምስራቁ የሀገሪቱ ባህላዊ መገልገያዎች፣ የአክሱም ዘመነ መንግስት የኢዛና ሳንቲሞች እስከ ቀዳማዊ ኃይለ ሥላሴ ካባ ድረስ የተካተቱበት አያሌ መንፈሳውያንና ዓለማውያን ቅርሶችን ያሰባሰበ አውደ ርዕይ ህዳር 23 ቀን 2016 ዓ ም በሜሪላንድ ግዛት ቦልቲሞር ከተማ በሚገኘው የዋልተርስ አርት ሚውዚየም ተከፍቷል። የሁነቱ አዘጋጅና የበላይ ጠባቂ ክሪስቲን ሻካ ኢትዮጵያ አት ክሮስ ሮድ በቀጥታ

ትርጉሙ ኢትዮጵያ በመስቀለኛ መንገድ ስትል የሰየመችው ይኸው አውደር ኢ የዛሬ 30 ዓመት እርሷና ወዳጆቿ ያዘጋጁት የአፍሪካን ዛየን አውደር ኢ ተከታይ እንደሆነ ትናገራለች። የአፍሪካ ዛየን ኤግዚቢሽን በጎሪጎሪሳውያኑ 1993 ዓ ም በዚህ ሙዚየም ነበር የተደረገው።

ዓላማው በዋናነት በዚህ በዋሽንግተን ዲሲና አካባቢው የሚኖሩ ኢትዮጵያውያንን ማካተት ነበር። ኤግዚቢሽን የማዘጋጀት ተሞክሮ ካለው ኢንተርካልቸራል ቡድን ጋር በመሆን የተዘጋጀው በዚህ በዋልተርስ አርት ሙዚየም ከታየ በኋላም በሌሎች ሰባት የዩናይትድ ስቴትስ ግዛቶችም የታየ የመጀመሪያው ኤግዚቢሽን ነበር። በእርግጥ ያኔ ስብስቦቹ የኛ ብቻ አልነበሩም። በዛ ወቅት ዋልተርስ ሙዚየም የኢትዮጵያ የሆነ አንድ ቅርስ ብቻ ነበር የነበረው።

ነገር ግን ከዛን ጊዜ አንስቶ ባደረግነው ማሰባሰብ የዋልተርስ አርት ሚዚየም ከሁለት መቶ በላይ የሚሆኑ ቅርሶችን ሰዎች በሚሰጡን ስጦታዎችና በግዢ ማሰባሰብ ችለናል። ያኔው ኤግዚቢሽን ኢትዮጵያን እንደተከለለች ቦታ ነበር የወሰዷት። የራሷ ባህል ቢኖራትም በዙሪያዋ ካለው ዓለም ጋር የማትቀራረብ ተደርጋ ታይታ ነበር። ስለዚህ ከሰላሳ ዓመት በኋላ ይህንን ነገር መለስ ብሎ በማሰብ ስብስባችንን ማየት

ኢትዮጵያ፣ በዓለም አቀፍ ደረጃ ምን አይነት ፋዳ አላት? ለማለት እንዲሁም በቀይ ባህር፣ በአባይ፣ በሜዲትራኒያን ባህርና በህንድ ውቅያኖስ የነበራት ሰፊ ግንኙነትን ለመዳሰስ ነው። ስለዚህ ይሄ ኢትዮጵያን የተከለለች ሀገር ከመሆን ይልቅ ድንበሯን አልፎ ያላትን ተጽዕኖ የምናይበት መንገድ ነው። ተለይታ የቀረች ሀገር እንዳልሆነች ማሳያም ጭምር ነው።

አውደሪዩ ካካበታቸው መልከብዙ ቅርሶች ጎን ለጎን እንደ እስክንድር ቦጎሲያን፣ ኤልያስ ስሜ፣ ወሰንወርቅ ኪርሶፍ፣ ቲዮ እሸቱና ጸደይ መኮንን የመሰሉ የዘመናዊት ኢትዮጵያና የአሁነኛ ጥበብ አንጋፋ ባለሙያዎችን ስራዎችም አካቶ ይዟል። በዋሽንግተን ዲሲ ተወልደ ያደገችው አለም አቀፍ የጥበብ ባለሙያና ተመራማሪ ጸደይ መኮንን የአውደሪዩ አጋር አዘጋጅ ስትሆን በተጨማሪም ሰናይትና ናሆም የተሰኘውን በመስታወት የተገጠ ኢንስቶልመንት አርት የቅርጽ ስራዋን አቅርባለች።

በዋልተርስ አርት ሙዚየም የመካከለኛው ዘመን ኪነጥበብ ውጤቶች በተካተቱበት ስፍራ ክርስቲን የኔን ስራዎች ማካተቷ የኔን ስራ ካለፈው ጋር የሚያቆራኝ ቢሆንም፣ እኔ ደግሞ ስራዬ ያለፈውን የሚያሳይ አሁነኛ ስራ እንደሆነ ነው የሚሰማኝ። ለዚህ ደግሞ በጣም አመስጋኝ ነኝ። ሰዎች የመጣሁበትን ባህልና ጥናቶች ብቻ ሳይሆን የምሰራቸውን ስራዎችም እንዲያዩ ማድረግ በጣም የሚያስደስት ነገር ነው።

ከዚህ በተጨማሪ ይሄንን ስብስብ በተጋባዥ እንግድነት እንድሰራው መጠየቄ የሚያስደስት ሲሆን ለእኔ ይህ በስራ ዘመኔ ውስጥ ደማቁ ነው። አሁን ባለውበት ቦታ ላለፉት ብዙ አስርት አመታት የኢትዮጵያ ክነ ጥበብ ውስጥ ሲሰሩ ከነበሩ ባለሙያዎች ጋር መወያየቱ እንደ ኤልያስ ስሜ ካሉ ሰዎች ጋር ስራ የመታየቱ ክብር ነው። ክርስቲን ሻካ የመካከለኛው ዘመን የአውሮፓ መንፈሳዊ የስነ ጥበብ ስራዎች ተመራማሪ ናት።

የከፍተኛ ትምህርቷን በምትማርበት ወቅት የዩኒቨርሲቲ መምህሯ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ የስዕል ስራዎችን ካሳዩት በኋላ ወደ ትውፊታዊ ጥበቡ መሳቧን ትናገራለች። ኢትዮጵያ አት ክሮስ ሮድ ወይም ኢትዮጵያ በመስቀለኛ መንገድ ላይ የሚለው የሁነቱ ርዕስም ይህንኑ ዘመን ለማዘከር ያለመ ነው።

So ኢትዮጵያ በመስቀለኛ መንገድ ላይ የሚለውን ርዕስ ከአራት አሊያም ከአምስት ዓመት በፊት ነው ያወጣሁት። ያኔ እያሰብኩ የነበረው ኢትዮጵያ በአፍሪካ ቀንድ ስላላት ሚና ነበር። አፍሪካንና እስያን የማገናኛና ማቋረጫ ስፍራ፣ እጅግ ብዙ ባህሎች ያሉባት፣ ብዙ ሰዎችና ሀሳቦች የሚተላለፉባትና ኢትዮጵያ ማዕከላዊ የሆነች የሚለው ነበር።

ርዕሱ በአሁኑ ሰዓት ካለው የሀገሪቱ የፖለቲካ ሁኔታ አንጻር በብዙ መልኩ ሊተረጎም ይችላል። ይሄ ታዲያ ኢትዮጵያዊ ከሆኑ የማህበረሰብ አማካሪዎቹ ጋር የተነጋገርኩበት ጉዳይ ነው። ይሄ ርዕስ አሁን በሀገሪቱ ካለው ሁኔታ አንጻር ምን ይመስላችኋል ብዬ ጠይቅ ያለው በርዕሱ ተማምነዋል። አንዱ አማካሪ እንደውም

መስቀለኛ የሚለው ቃል በውስጡ መስቀል የሚለው ቃል አለው። መስቀሎች ደግሞ የዚህ ኤግዚቢሽን ዋነኛ አካል ናቸው። ስለዚህ ያንንም ይወክላል ብላኛለች። ስለዚህ ርዕሱ ብዙ ትርጓሜ ቢኖረውም የእኔ ትርጉም ግን ኢትዮጵያ ማዕከላዊ መሆኗ ነው።

አቶ አህመድ ዘካሪያ ከአርባ ዓመታት በላይ በባህልና ቅርስ ላይ የሰሩ ባለሙያ ናቸው። በአሁኑ ወቅት ደግሞ የሀገር እርቅ ሽማግሌ ናቸው። አቶ አህመድ ከ30 ዓመት በፊት የተዘጋጀውን አፍሪካን ዛያን ኤግዚቢሽን በኒውዮርክ እንዲታይ ያስቻሉ ሲሆኑ ስለ ሁለቱ ታላላቅ አውደ ርእዮች ግንኙነት እንዲህ ያብራራሉ። ቤዚካ ኤግዚቢሽኑ አይከንስ ላይ እና የተወሰነ መስቀሎች ነበሩ፣ የተወሰነ ገንዘብ ነበር፣ ማንስክሪፕት ላይ ነው። እነዚህን ነው ያካተተው።

በተለያዩ እድለኛ ሆኖ ሽን መነሻ አድርጎ ጀምሮ ነበረ። ዋልተርስ ዋልተርስ ሙዚየም ይህን ኃላፊነትን ተሸክሞ በደህና ተሰርቶ ነበር፣ ግን የፖለቲካ ችግር ስለነበርበት እንደታሰበው ማድረግ አልቻለም እና በአጠቃላይ ያለን ችግር ሁሌም ፖለቲካ ጋር እናያይዘዋለን። ሽኖቻችንን ከዚህ ወደ ኒውዮርክን የነበርኩ የሰኩት

ኒውዮርክ ሾምበርግ ታየ። ሌላም አካባቢ በየቦታ ታይቶ ነበር። ወደ ሰባ ስምንት ቬኒ ላይ ታይቶ ነበር እና ብዙ ሪስፖንስ አግኝተዋል። ብዙ ብዙ ሰዎችም እሱን በማየት ጥናታቸውን ወደ ኢትዮጵያ አድርገዋል ማለት ነው። አፍሪካን ዛያን እርግጠኛ ነኝ። አሁን ዛሬም እዚህ ኤግዚቢሽን የምታዘጋጀው ክርስቲን የተመረቀችው አንዱ በአፍሪካን ዛያን ነው እና

እዚህ ቤት ከአፍሪካ ዛይን ኤግዚቢሽን በኋላ የሁለት ግለሰቦችን ስራዎች ሰብስቦ ነበር። ብዙ አይከንስ ኢትዮጵያ ውስጥ ብዙ ቆይቶ ነበር እና እሱን ሰብስበው፣ በኋላም አለፍ ብሎ እንደገና አንድ ኢትዮጵያ ኤግዚቢሽን ሰርተዋል። ይህ ሶስተኛቸው ነው ማለት ነው።

ዓለም አቀፍ አውደሬዎች በተለያዩ ጊዜያት ሲዘጋጁ የፖለቲካና የፍላጎት ልዩነቶች እንደሚስተዋሉ አቶ አህመድ ጠቁመው የሀገር ቅርሶችና የስነ ጥበብ ውጤቶችን ከፖለቲካ ውጪ በሆነ ዓይን በማየት መማማር እንዲሁም ሀገርን ማስተዋወቅ እንደሚገባም ይመክራሉ። ዘላ አክቲቪቲ የምናካሄድ ፖለቲካ ውስጥን ይህን ብቻ ብንጠቀም ሀገራችንን ማሳወቅ እንችላለን። የራሳችንን ስሜት የበለጠ ማርካት እንችል ነበር።

በሜሪላንድ ግዛት ቦልቲሞር ከተማ የሚገኘው ዋልተርስ አርት ሚዚየም የተሰናዳው ይኸው አውደ ርዕይ ለቀጣይ ሶስት ወራት ለጎብኚዎች ክፍቱን ይቆያል። በመቀጠልም ወደ ማሳቹሴት እና ኦሃዮ ግዛቶች እንደ ቅደም ተከተላቸው እየተዛወረ ለቀጣይ አንድ ዓመት ጊዜ እንደሚታይ አዘጋጆቹ አስታውቋል።

ዋልተርስ አርት ሚዚየም በመላው ዩናይትድ ስቴትስ ውስጥ ካሉ ተቋማት መካከል ከፍተኛ ቁጥር ያላቸው የኢትዮጵያ ቅርሶችን ስብስብ ማካበት የቻለ አንጋፋ ተቋም ነው። በአሁኑ ሰዓትም ተመሳሳይ የኢትዮጵያ ቅርሶች አውደ ርዕይ በኒውዮርክ ከተማ ሜትሮፖሊታን ኤግዚቢሽን እየተካሄደ ይገኛል። ከአሜሪካ ድምጽ ቦልቲሞር፣ ሜሪላንድ ኤደን ገረመው።

ኤለን ለዘገባው እናመሰግናለን አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም

በዩትዮ ሳት ቨርል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የሐሙስ ዳር 27 2016 ዓ ምት የአሜሪካ ድምፅ ዝግጅትን ነው። ዝግጅቶቻችን አሁንም እንደቀጠሩ ናቸው። እናንተም ቆይታችሁን ከኛ ጋር አድርጉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ ሳይታችን አማሪክ ቪኤ ኒውስ ኮም በፌስቡክ እንዲሁም አት ቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ቀጣዩ ዝግጅታችን በዱባይ እየተካሄደው ስላለው የአየር ንብረት ጉባኤ ይመለከታል።

በተባበሩት አረብ ኤሚሬትሷ ዱባይ እየተካሄደ ባለው የአየር ንብረት ጉባኤ ለዓለም የከባቢ አየር ብክለት አንዱ መንስኤ የሆነው የነዳጅ ዘይት ኢንዱስትሪዎች በርካታ ጉዳይ አስፈጻሚዎች ጋብዟል የሚል ክስ ቀርቦበታል። በጉባኤ ተሳታፊ የሆኑ የዓለም መሪዎች እየጨመረ የመጣውን የከባቢ አየር ሙቀት መቆጣጠር በሚቻልባቸው መንገዶች ላይ ሲከራከሩም ሰንብተዋል። ሄነሪ ሪጅዌል ያጠናቀረውን የዚህ ዘገባ ዝርዝር አውላ ከበደ እንደሚከተሉ ያቀርበዋል

የፖለቲካ መሪዎችን፣ ሳይንቲስቶችን፣ የተፈጥሮ አካባቢ ጥበቃ ተሟጋቾችንና እንዲሁም የተለያዩ ፍላጎቶችና ሐሳቦችን ለመደገፍ የተገኙትን ጨምሮ ቁጥራቸው ሰባ ሺህ የሚደርስ ልኡካን በኮፕ 28ቱ ጉባኤ በመሳተፍ ላይ ናቸው። ይሁንና ጉባኤው በሙሉ ማለት ይቻላል ይበልጥ ትኩረቱን በአንድ ቁልፍ ጥያቄ ዙሪያ ማድረግ የመረጠ ይመስላል። ከከርሰ ምድር የሚወጣውን የነዳጅ ዘይት መጠቀም ሙሉ በሙሉ ማቆም አለብን ወይ በሚለው ጭብጥ ላይ

የድንጋይ ከሰል፣ ነዳጅና ጋዝ ለዓለም ሙቀት መጨመር ዋነኞቹ ምክንያቶች ተደርገው ይታያሉ። ይሁንና ይህንን በተባበሩት አረብ ኤሚሬቶች እየተካሄደ ያለ የመሪዎች ጉባኤ ጨምሮ የበርካታ ኢኮኖሚ እንቅስቃሴ አንቀሳቃሾችም ናቸው። የቅርብ ጊዜው መረጃዎች እንዳመለከቱት የዘንድሮ የአውሮፓውያኑ 2023 በዓለም አቀፍ ደረጃ የካርቦን ዳይኦክሳይድ ልቀት መጠን ከአሁን ቀደም ከታየው ሁሉ ትልቁ ይሆናል ተብሎ ተጠብቋል።

ከዓመት ወደ ዓመት እየጨምረ የመጣው ወደ ከባቢ አየር የሚለቀቅ በካ የኬሚካል መጠን ለተከሰተው የአየር ንብረት ለውጥ መንስኤ ነው። እናም የዚህን ልቀት መጠን ወደ ዜሮ እስካላወረድ ነው ድረስ የከባቢ አየር ግለቱም መጨመሩን ይቀጥላል። የአካባቢ ጥበቃ ብድኖች ጥምረት ያካሄዱት ጥናት እንደጠቆመው በኮፕ 28ቱ ጉባኤ ቁጥራቸው ከመቶ በላይ የሚሆኑት

ከነዳጅ አምራች ኢንዱስትሪው ጋር ቁርኝት ያላቸው ናቸው። ይህ አሃዝ ከነባር ሕዝቦች ተወክለው ከመጡት ልዑካን አባላት ቁጥር በሰባት እጥፍ የሚበልጥ ሲሆን ባለፈው ዓመት የነዳጅ አምራቹን ኢንዱስትሪ ወክለው ከመጡት ቁጥራቸው 636 ከሚደርሰው የኢንዱስትሪው ጉዳይ አስፈጻሚ አባላት በአራት እጥፍ የጨመረ ነው።

የወቅቱ የኮፕ ሃያ ስምንት ፕሬዝዳንት ሱልጣን አልጃበር እንደ አውሮፓውያን የዘመን አቆጣጠር በ2030 ምርቱን በከፍተኛ መጠን የማሳደግ እቅድ የያዘው በተባበሩት አረብ ኤሚሬቶች መንግስት የሚመራ የነዳጅ ኩባንያ ኃላፊም ናቸው። የእርሳቸው ምርጫ የከባቢ አየር በካይ ነዳጅን መጠቀም ጨርሶ ከማቆም ይልቅ መጠኑን መቀነስ የሚል ነው። ልማትን ሳያደናቅፉ የከባቢ አየር ግለትን መጨመር መቆጣጠር የሚቻልበት ብቸኛው መንገድ ነው ባይ ናቸው።

ከፍተኛ ትችት የደረሰባቸው የኮፕ 28 ምንቱ ፕሬዚዳንት ታዲያ በትላንትናው ዕለት የአቋማቸውን ትክክለኝነት በመከላከል አስተያየት ሰጥተዋል።

የኮፕ 28ን ፕሬዚደንት ፕሬዝደንትነት የሥራ ኃላፊነትንና ለሳይንስ ምን ያክል ክብር እንዳለን ደግመን በመግለጽ የምናሰመው መልእክት ፋይዳ ለማዳከም በተከታታይና በተደጋጋሚ የሚደረገው ሙከራ በእጅጉ አስገርሙኛል። ይሁን እንጂ ይህ ተችዎቻቸውን በመኮንን የሰጡት አስተያየታቸው ብዙም ይረዳቸው አይመስልም። ዊ ካናት ፕላይ ጋምስ ዲዛይን

የነዚህን የነዳጅና የጋዝ አምራች ሀገሮች መጠን የለሽ ትርፍ የሚያስገኝ ጥቅም ለማስጠበቅ የተነደፉ ያልሆኑ ጨዋታዎች ለመጫወት እንቸግራለን። ኮፕ 28 በተጋጋለ ስሜት ጀምረዋል። እንደ ታዛቢዎችም እይታ ልዩ የሚሰኝ ትኩረት ለጉባኤው ፕሬዝዳንት ለራሳቸው በተሰጠበት በዚህ ሁኔታ የጉባኤው አስተናጋጆች በመጨረሻው በሚደረስበት ድምዳሜ ላይ የሚደረጉትን ድርድሮች በወጉ የማስፈጸም ብርቱ ፈተና

ይገጥማቸዋል። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል።

ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ

ታሪኮችን የምናሳየው በምልአት ነው። ክቡራን ተመልካቾቻችንና አድማጮቻችን ስተከታተሉት የቆያችሁት በ19 በ25 በ31 ሜትር ባንድ አጭር ሞገድ እንዲሁም በትዮ ሰዓት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ

ሲተላልፍላቸው የቆየውን የአሜሪካ ድምፅ ስርጭት ነው። የዛሬ ሐሙስ ህዳር 27 2016 ዓ.ም የምሽቱ ዝግጅታችንንም በዚሁ ያጠናቅናል። ፕሮግራም በመምራት አብሬያቸው ያመሸሁት አስማማ የነው ነኝ። እንዲሁም ፕሮግራም በማቀናበር አብራኝ ቆየችው ብርሃን ኃይሉናት። ዋና አዘጋጅ ጽዮን ግርማ፣ ፕሮግራሞቹ በማሰናዳት አብረን የተሳተፉት የመላው የአሜሪካ ድምፅ ባልደረቦች ጋር ስናስተናግዳችሁ ያመሸትም አስማማው ነበርኩኝ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።

thank <laughs> you